በአማራ ክልል በግጭት ምክንያት ከ185 ሺህ በላይ ተማሪዎች የስምንተኛ ክፍል ፈተናን አይወስዱም። በአማራ ክልል በቀጠለው የትጥቅ ግጭት ምክንያት ዛሬ ማክሰኞ በተጀመረው የስምንተኛ ክፍል ክልል አቀፍ ፈተና መቀመጥ የነበረባቸው ከ185000 በላይ ተማሪዎች ፈተናውን አለመውሰዳቸውን የክልሉ ትምህርት ቢሮ አስታውቋል። የትምህርት ቢሮው የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለአሜሪካ ድምፅ እንደገለጹት ግጭቱ ባለባቸው የምዕራብ ምሥራቅና ሰሜን ጎጃም ዞኖች ያሉ ተማሪዎች ዓመቱን በሙሉ ያልተማሩና ጀምረው ያቋርጡ በመሆናቸው ለፈተና እንደማይቀመጡ ተገልጿል። እስከ ቀጣዩ ዓመት መስከረም ወር ድረስም ማካካሻ ተሰጥቷቸው ፈተናው ወስዱ ጥረት እየተደረገ መሆኑንም አቶ ጌታቸው አክለው ገልጸዋል። አስቴር ምስጋናው ዝርዝር ዘገባ አላት። በአማራ ክልል በቀጠለው የሰላም መደፍረስ ምክንያት ዛሬ ማክሰኞ ሰኔ አራት ቀን 2016 ዓ ም በክልል አቀፍ ደረጃ የሚሰጠውን የስምንተኛ ክፍል ፈተና መፈተን ከነበረባቸው 369,827 ተማሪዎች ውስጥ ግማሽ ያህሉ ፈተናውን እንደማይወስዱ የትምህርት ቢሮ አስታውቋል። በቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለአሜሪካ ድምፅ እንደገለጹት በመጪው ሳምንትም በሚቀጥለው ሁለተኛ ዙር የስምንተኛ ክልል አቀፍ ፈተና የሚቀመጡት ተማሪዎች ቁጥር በተመሳሳይ አነስተኛ እንደሆነ ተናግ ስምንተኛ ክፍል ላይ ከመቶ ሰማንያ ሺህ በላይ ተማሪዎች ፈተናውን መቀመጥ የነበረባቸው የማይቀመጡ አሉ። ስድስተኛ ክፍልም እንዲሁ እ ከመቶ ዘጠና ሺ በላይ ተማሪዎች መፈተን የነበረባቸው ግን በአሁኑ ችግር የማይፈተነ ሶስት መቶ አምሳ ሺ አካባቢ ተማሪዎች ሊሆን ይችላል። ባለፉት አስር ወራት በአስቸኳይ ጊዜ ሁኔታ አዋጅ ውስጥ በነበረው በአማራ ክልል ውስጥ በቀጠለው ግጭት በክልሉ ከአስራ አምስት ቢሊዮን ብር በላይ የሚገመት ኪሳራ ማድረሱን መንግስት ማስታወቁ ይታወሳል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ጥቅምት ወር 2016 ዓ.ም ባወጣው ሪፖርት የትጥቅ ግጭቱ በመንግስትና በሲቪል ተቋማት ላይ ጉዳት ማድረሱን ጠቅሶ ነበር። የተለያዩ አምራች አካባቢዎች ምርት ማቋረጣቸውን እንዲሁም በእንቅስቃሴ ገደብና በሰዓት እላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ በመቁረጥና ተያያዥ ጉዳዮች ነዋሪዎች ለማህበራዊና ኢኮኖሚያዊ ቅብስ መዳረጋቸውን ኮሚሽኑ ገልጿል። የምስራቅ ጎጃም ዞን የመንግስት ኮሚኒኬሽን ጽህፈት ቤት በፌስቡክ ገጹ በወጣው መግለጫ በዞኑ ባሉት 996 የአንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ የመማር ማስተማር ስራቸውን እያከናወኑ የሚገኙት 32 ትምህርት ቤቶች ብቻ ናቸው ብሏል። በትምህርት ዘመኑ ከአንደኛ እስከ ሁለተኛ ደረጃ ባሉ ትምህርት ቤቶች ከግማሽ ሚሊዮን በላይ ተማሪዎች እንደሚመዘገቡ ቢታቀድም ወደ ትምህርት ገበታ ተመልሰው ትምህርታቸውን እየተከታተሉ የሚገኙት ከ130 ያልበለጡ መሆናቸውን ጽህፈት ቤቱ ገልጿል። በበጀት ዓመቱ በ7 191 ትምህርት ቤቶች ከ41944 በላይ ተማሪዎች የስድስተኛ ክፍል ክልል አቀፍ ፈተናን እንደሚያስፈትኑ ቢጠበቅም 12 ትምህርት ቤቶች በሁለት 2 ዙር 560 ተማሪዎችን ብቻ እንደሚያስፈትኑ ጠቁሟል። እንደ ዞኑ ኮሚኒኬሽን ጽህፈት ቤት መግለጫ በ593 ትምህርት ቤቶች 38203 ተማሪዎች የስምንተኛ ክፍል ፈተናን እንደሚወስዱ ቢታቀድም በ10 ትምህርት ቤቶች 431 ተማሪዎች ብቻ በሁለት ዙር ፈተናውን የሚወስዱ ሆኗል። ይህ ብቻ ሳይሆን የቀጠለው ግጭት ከአራት መቶ ሰባት በላይ ትምህርት ቤቶች እንዲወድሙ እንዲወድሙና የመማር ማስተማር አገልግሎት እንዳይሰጡ አድርጓል። በዚህም ከሁለት መቶ ዘጠና ነጥብ ሶስት ሚሊዮን በላይ ትምህርት ቤቶች ሀብትና ንብረት ወድሟል። በሰሜን ጎጃም ዞን መራዊ ከተማ ነዋሪ የሆኑ አንድ ወላጅ ልጆቻቸው ዘንድሮ ለፈተና ለመቀመጣቸው እንዳሳዘናቸው ገልጸዋል። ን ተማሪዎች እኛ የራሳችን አባወራዎች በጣም ከባድ ችግር ተኖርበኛል ምክንያቱም ንዙ አንኛ የትምህርት

በሰሜንና በምዕራብ ጎጃም ዞኖች በዘንድሮ የትምህርት ዘመን ወደ ትምህርት ገበታ የተመለሱ አንድም ተማሪ ባለመኖሩ ትምህርት አለመጀመሩን የገለጹት የክልሉ ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው በያዝን ለተማሪዎቹ የክለሳ እንደተዘጋጀላቸው አመልክተዋል። ፈተናው እነዚህ አካባቢዎች ላይ በምን አግባብ ይሰጣል የሚለው ራሱን በቻለ ፕሮግራም የሚመራ የሚሆነው ዞሮ ዞሮ ነሐሴ መጨረሻዎቹ ወይም በሚቀጥለው ዓመት መጀመሪያዎቹ አካባቢ የይዘት ክለሳ ተደርጎ ትምህርቱን እንዲሸፍኑ ተደርጎ ፈተናው የሚሰጥበት ሞዳሊቲ እንደ ቅድሉ ትምህርት ቢሮ እሱንም እያሳምን ያለ ነው። በተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ጽህፈት ቤት በመጻሩ ዩኤን ቻ በኢትዮጵያ ባለው ግጭት ድርቅና መሰል ምክንያቶች ከሰባት ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ማስታወቁ አይዘነጋም። ከአማራ ክልል ትምህርት ቢሮ የተገኘው መረጃ እንደሚጠቁመው ደግሞ በትምህርት ዘመኑ ከ6.2 ሚሊዮን በላይ ተማሪዎች ይማራሉ ተብሎ ቢጠበቅም ምዝገባ በማካሄድ ወደ ትምህርት ገበታ መምጣት የቻሉት የእቅዱን ግማሽ ያህሉ ብቻ እንደሆኑ መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።